ከ33 ዓመታት በፊት በ1984 መስከረም ወር ላይ የተቋቋመው በኢትዮጵያ አንጋፋው የሰብአዊ መብቶች ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ እና በ2013 ዳር ወር ላይ የተቋቋመው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በትናንትናው ዕለት መታገዳቸውን ዛሬ ሐሙስ ታኅሣሥ 17 ቀን ባወጡት መግለጫ አስታውቀዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁለቱን ድርጅቶች ያገደበት ምክንያቶች በአብዛኛው ተመሳሳይነት ያላቸው መሆኑን ተጽፎልናል ያሉት ደብዳቤ ያመለክታል። ከተቋቋሙለት አላማ ውጭ መንቀሳቀስና ገለልተኛ አለመሆን ባለስልጣኑ ታኅሣሥ 14 በጻፈው ደብዳቤ በሁለቱም ድርጅቶች ላይ ካቀረባቸው ውንጀላዎች መካከል ናቸው። የእግድ ደብዳቤው ትናንት እንደደረሳቸው የሚገልጹት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ተላልፎብናል ስላሉት እግድ አብራርተዋል። የእግዱ ምክንያት ተብሎ የተጠቀሰው አንደኛ ከአላማ ውጭ መንቀሳቀስ፣ ሁለተኛ ገለልተኛ አይደላችሁም የሚል ነው እና ደግሞ በሁለት ሺህ ሀያ ሶስት አስተዳደራዊ ወጪ ያስብሏል የሚሉትናዜና አላስነደ የጎደለው እንቅስቃሴ የሚል ነው እና እሱም በተመለከተ አክቸዋሊ ከባለስልጣን መሥሪያ ቤቱ ጋር እየተነጋገር ነው። እና አንዳንድ ሶሻል ሚዲያዎች ላይ የሚመላለሱ ሀሳቦች ፈጽሞ የእግዱ ምክንያቱም ያልነበሩ ይሄን አጋጣሚ በመጠቀም እንደውም የድርጅቶች ስናማቸው የዋሉ የሆነ አንዳንዶቹ እንደዚያ ስለሆናቸው ስለ ነው መግለጫ መውጣት የተገደድ ነው እንጂ ጉዳዩ በተመለከተ ከባለስልጣናት ጋር እየተነጋገር ነው ያለ ነው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልም ተመሳሳይ ይዘት ያለው የእግድ ደብዳቤ እንደደረሰው የማዕከሉ ዋና ዳይሬክተር ያሬድ ኃይለማርያም ገልጸዋል። በተሰጠን ደብዳቤ ምንድን ነው የሚለው ባለስልጣን መስሪያ ቤቱ በድርጅታችሁ ላይ የክትትልና ግምገማ ስራዎች እንዳካሄደ እና በዛ ግምገማ መሰረት ድርጅቱ ከተቋቋመበት ዓላማ ውጪ ተንቀሳቅሷል፣ ገለልተኛ አይደለም፣ ግልጽ የሆነ የአደረጃጀት መዋቅር የለውም እና ኃላፊነት በጎደለው መልኩ የተንቀሳቀሰ መሆኑን አረጋግጠናል። በዚህም ምክንያት በአዋጅ ቁጥር አስራ አንድ አስራ ሶስት ሁለት ሺህ አስራ አንድ አንቀጽ ሰባ ሰባት ንዑስ ቁጥር አራት መሰረት ድርጅቱ ከማንኛውም የስራ እንቅስቃሴ የታገደ መሆኑን እናሳውቃለን የሚል ደብዳቤ ነው የደረሰን ሁለቱም ድርጅቶች በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን የቀረበባቸውን ውንጀላ አስተባብለዋል የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ድርጅቱ የህግ ጥሰት እንዳልፈጸመ አመልክተው እግዱ በንግግር ሊነሳ እንደሚችል እምነታቸውን ገልጸዋል ሰባት ብቻ አንደርስታንድ እንግዲ ኖር ይችላል። ስለዚህ ያለውን እውነት ተረድተው እግዱን በፍጥነት ያነሳሉ ብለን እናምናለን። የቀረቡብን ክሶች አይመለከቱንም የሚሉት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም በበኩላቸው ለባለስልጣን መስሪያ ቤቱ ደብዳቤ መጻፋቸውን ተናግረዋል። ደብዳቤያችንም አንደኛ የቀረቡት ክሶች እኛን በቀጥታ የሚሆን በተዘዋዋሪ መንገድ እንኳን የሚመለከቱን አለመሆኑን አበክረን በመግለጽ ያም ሆኖ ደግሞ ጥቅል ሊሆኑ ክሶች ናቸው ስለዚህ እነዚህ ክሶች በየትኞቹ ስራዎቻችን ላይ ነው ከተቋቋምንበት ዓላማ ውጪ የተንቀሳቀስንባቸው በየትኞቹ ጉዳዮች ላይ ነው የገለልተኛ አለመሆን ዝንባሌ ወይም አድራጎት የፈጸምነው ያልተገባ ኃላፊነት የጎደሉት የሚባሉት ስራዎቻችንስ የትኞቹ ናቸው? የድርጅት ግልጽ የሆነ መዋቅር የለውም የሚለውም ድርጅታችን ቦርድ መርህ የሆነ ተቋም ነው። ቦርድ አለው። ፍቃድም የሰጠን በዚህ አግባብ ራሱ ባለስልጣን መስሪያ ቤቱ ነው። እነዚህ ክሶች እኛን አይመለከቱንም። ግን ያም ሆነ ይህ በዝርዝር ጥፋቶቹ ተገልጸው ቢነገሩን መልስም ለመስጠትም የሚታረምም ነገር ካለ ለማረም እድል ይፈጥር ይሰጠናል በሚል ለባለስልጣን መስሪያ ቤቱ ዛሬ የማብራሪያ መጠየቂያ ደብዳቤ ያስገብተናል። የአሜሪካ ድምፅ በተመለከተው የእግድ ደብዳቤ ዙሪያ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን አስተያየት ለማግኘት የባለስልጣኑ ምክትል ዳይሬክተር ፋሲካው ሞላ የእጅ ስልክ ላይ ደውለን አላነሱም። የሁለቱን ድርጅቶች እግድ ተከትሎ ከሰሞኑ ከማንኛውም የስራ እንቅስቃሴ የታገዱ የሲቪል ማህበረሰብ ድርጅቶች ቁጥር አራት ደርሷል። ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታሳስ ሁለት ቀን ተነስቶላቸው የነበሩት የመብቶችና ዴሞክራሲ እድገት ማዕከል ካርድና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ከአምስት ቀናት በኋላ ታሳስ ሰባት ቀን በድጋሚ መታገዳቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።